የሁለቱ ክልል ገዢ ፓርቲዎችና የክልል መንግስታት ችግሮቻቸውን እንዲፈቱ የሕዝብ መድረኮች ተዘጋጅተው ተወያይተዋል። ሽማግሌዎች፣ የሃይማኖት አባቶችና እናቶች ጥረት ሲያደርጉና አመራሮችም ችግሮችን ለመፍታት ሲምሉና ሲገዘቱ ቆይተዋል። ይሁን እንጂ ችግሮቹ ከመሻሻል አሁንም ዘር እየቆጠሩ መነታረኩና መጋጨቱ በአንዳንድ አካባቢዎች ይታያል። ለተፈጠሩ ችግሮች ምክንያታቸው ምን ይሆን? በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ መምህር አቶ ባንታየውሽ ፈራው ይገልጻሉ ትግራይ እና የአማራ ክልል መንግስታት ወይም በህዝብ ደረጃም የተለያዩ ግዛት እና ማንነት ጥያቄዎችን ጋር ተያይዞ ፖለቲካዊ መፋጠጥ አለ። ፍጥጫው የበለጠ የተካረረ እንዲሄድ በዛ ሂደትም ደግሞ በኢትዮጵያ ፖለቲካ ውስጥ የኃይል ሚዛናቸውን ለማስጠበቅ የሚፈልጉ ኃይሎች በስፋት እየተንቀሳቀሱ ነው። በሁለቱ አካላት መካከል ችግሮቹ እንዲረግቡ ጥረቶች ሲደረጉ ቢቆዩም ውጤት አልመጣም። ችግሩ ተባብሶ ከቁጥጥር ውጭ እንዳይሆን መደረግ ያለበትን ስራ ደግሞ በመቀሌ ዩኒቨርሲቲ የስነ ጽሁፍ መምህርና የግጭት አወጋገድ ተመራማሪ ዶክተር ገብረ እየሱስ ካሳ ያብራራሉ። አዴ ባነ ህወሓት በውስጣቸው ያለውን ችግር የማከም አዝማሚያ እየታየ አይደለም። ቁልፍ መፍትሄ ቄሶችም፣ ሴቶችም፣ ሌሎች ኮሚቴዎች መላክ ሳይሆን አሁን በእነዚህ ሁለት ድርጅቶች መካከል ያለውን የውስጥ ቁርሾ በስነ ስርዓት ለራሳቸውም እንደ ድርጅቶች አይጠቅማቸውም፣ ለሚመሩት ህዝብም አይጠቅምም፣ ለኢትዮጵያም አይጠቅምም፣ ሌላ የውጭ ተጋላጭነትም ይፈጥራል። በምን መልክ እናግዛቸዋለን የሚል ነገር፣ ሌላ ነገር ሆነው ግን ድርጅቶች ውስጥ ያለውን የውስጥ ቁርሾ፣ የውስጥ ውድድር፣ የውስጥ የመጠፋፋት ፍላጎት ማጥፋት ይጠበቅባቸዋል። የዶክተር ገብረ ኢየሱስን ሀሳብ የሚጋሩት የባህር ዳር ዩኒቨርሲቲው መምህር አቶ ባንታየው ሽፈራው የሁለቱ ክልሎች አመራሮች ነገሮችን በህግ በስርዓት መምራት እንዳለባቸው ጠቁመው የፖለቲካ የአካዳሚክስ ና ሌሎችም ክህሎት ያላቸው የአገሬ ጉዳይ ያገባኛል የሚሉ አካላት ጣልቃ ገብተው ችግሩን ስር ሳይሰድ በአጭር መቅጨት እንዳለባቸው ይናገራሉ በሁለቱም ህዝቦች ላይ ውስጥ ያሉ የፖለቲካ ልሂቃን አካዳሚክ ልሂቃኖች የተለያዩ አካላት e በጥንቃቄ ላዩ ይገባል። እንደዚ አይነት ነገሮችን ማለት ነው። የህዝብ ለህዝብ ግጭት ከማድረግ መቆጠብ ይኖርባቸዋል። በጣም በጥንቃቄ ማየት አስፈላጊ ይሆናል ብዬ አስባለሁ ነው ዶክተር ገብረ ኢየሱስ እንደሚሉት በእርሳቸው አገላለጽ የጥፋት ኃይሎች የሚባሉ የፌስቡክና የማህበራዊ ሚዲያ ጦማሪያን የአማራንና የትግራይ ህዝቦች የሚያራረቅና ለቁርሾ የሚዳርግ ጽሁፍ ከመጻፍ ወደ አንድነትና ፍቅር መቻቻል ከሚያመጡ ክስተቶች ላይ ቢያተኩሩ መልካም እንደሆነ አሳስበዋል። ጥፋት ኃይሎች ነው የምላቸው እኔ ጥሩ ነገር ሲያዩ አይዘግቡም። መጥፎ ነገር ሲሆን ግን አልፎ አልፎ ይጨምሩበታል። የሐሰት ዜና የሚያሰራጭበት ጊዜ አለ። በተለይ ከውጭ ያሉ ኃይሎች የውጭ ዜግነት ይዘው ኢትዮጵያን የሚበጠብጡ ኃይሎች አደብ ሊገዙ ይገባል። እያንዳንዷ የሚጽፏት ቃል አደገኛ መሆኗ ተገንዝበው ከዚህ ተግባራቸው እንዲቆጠቡ ደግሞ እኛ የሚጎላ መጥፎ ነገር ብቻ ሳይሆን የሚጎላ ጠሩ ጥሩ ነገርም አለን። አሁን ለምሳሌ ደብረ ማርቆስ አንድ ልጅ መተዋል፣ አክሱም አንድ ልጅ መተዋል። ግን ደግሞ ሌሎች በዚች ሰዓት ላይ በዚች ቅጽበት ላይ የሚጋቡ አማራና ትግሬ የሚዋደዱ አማራና ትግሬ፣ ብዙ ሚሊዮን ትግርኛ ተናጋሪዎች በአማራ ክልል አሉ። ክብካቤ የሚያደርጉላቸው ሰዎች አሉ፣ የሚከታተሏቸው ሰዎች አሉ፣ አደጋ እንዳይደርስባቸው የሚጠብቋቸው ሰዎች አሉ። እዚህ ትግራይም በብዙ መቶ ሺህ የሚቆጠሩ የአማርኛ ተናጋሪዎች አሉ። ህዝቡ አደጋ እንዳይደርስባቸው፣ ችግር እንዳይደርስባቸው፣ ኢቨን የመገለል ስሜት እንዳይደርስባቸው ይንከባከባል። ይህን አይዘገቡም። በየዩኒቨርሲቲው ያሉ ተማሪዎች የመጡበትን ዓላማ አሳክተው በጉጉት ወደሚጠብቋቸው ቤተሰቦቻቸው በሰላም እንዲመለሱ የፖለቲከኞች መጠቀሚያ እንዳይሆኑና ፖለቲካን ለፖለቲከኞች ብቻ በመተው ትምህርታቸው ላይ እንዲያተኩሩ ምሁራኑ መክረዋል። ዓለምነው መኮንን ለዲደብሊዩ ራዲዮ ባህር ዳር።